ሰዎች ሰብሰብ ብለው ታሪክ እያነሱ እንዲጨዋወቱ አንዱ ለሌላው የራሱን ታሪክ እንዲያካፍል ማድረግ ደስ ይለኛል። የኔንም ሙዚቃ የማየው ፍልሰት የወለደው አድርጌ ነው። ከኢትዮጵያ መጣው፣ ብሩክሊን ኖርኩ፣ ከዚያም ሳን ፍራንሲስኮ ይኸው ለሃያ ዓመታት እየኖርኩ ነው። እውቋ ድምፃዊትና የሙዚቃ ደራሲ መክሊት አደረው በዘም ላለ ጊዜ ሲታሰብ ለነበረ ደርዝ ያለው ወግ በአውሮፓውያኑ ገና ዋዜማ ልዩ ዝግጅት ወደ ራዲዮ መጽሔት ብቅ ብላለች። የተለያዩ ባህሎችን መሠረታዊ ገጽታ የሚያንጸባርቁ ዘፈኖቿና ስሜት መሳጭ ድምጿ እንዲሁም የተለያዩ የሙዚቃ ወጎችን ያጣመሩ ዜማዎቿ አድናቆት አትርፈውላታል። መክሊት ከሙዚቃ ሕይወቷ ባሻገርም በተለያዩ ባህላዊና ማህበራዊ ፋይዳ ባላቸው ስራዎች ላይ በመሳተፍ የጥበብ ክህሎቷን ተጠቅማ ባህላዊ መግባባትን ለመፍጠር በያዘችው ጥረት አዎንታዊ ለውጦችን በማስመዝገብም ላይ ነች። አሉላ ከመክሊት ጋር ዘለግ ያለ ቆይታ አድርጋችሁ በሙዚቃና በተለየ ትኩረት በምትሰራቸው ሌሎች ስራዎቿ ዙሪያ ተወያይታችኋል። ወደ ወጋችሁ ተወስደን። መልካም። አመሰግናለሁ ቆንጅት። He's trying to get to light, like, the way he stroked my back, cause he's high, sometimes, I ask him to dance, but he won't dance, no, he don't know he is, a beautiful, oh, oh, oh la. he pulled back the bed and showed the color of his heart, it's blue, so blue, so And show me the moon, roll, the hills, all along, all along, tonight. there all along, all along, and to the አድማጮች ከመክሊት ጋር ያደረግኩት ቃለምልልስ ሳት ገምቱን እንዳልቀራችሁት በእንግሊዝኛ ነው የተካሄደው። ሙሉን ቃለምልልሳችንንም ከዚህ እንደምትከታተሉት ከቆንጅት ጋር ወደ አማርኛ እየመለስን እናሰማችኋለን። ሌትስ ስታርት ኦፍ ወዝ At a special event dedicated to celebrate the hundredth birthday of the lead pianist, Mahoizigemare. You piano Metu ye Kennedy በአማርኛ በእንግሊዝኛ እና በፈረንሳይኛ ቋንቋዎች የተጻፉትን የማሆይን ግጥሞች እንዲሁም የሙዚቃ ድርሰቶች ተጫውተሻል። እስኪ ስለዚያ ልዩ ዝግጅትም ሆነ አንቺ ስለተጫወትሻቸው ከዚህ ቀደም ስላልተሰሙት የሙዚቃ ስራዎች ንገሪ ነው። So to receive the call, to be asked to participate, was something I was very excited about. The Mahou's music was with me የማሆይን ስራ መድረክ ላይ መስራት ለኔ በህይወቴ ልዩ ስፍራ የምሰጠው ነገር ነው በመሆኑም በዚህ ዝግጅት ላይ እንድሳተፍ ጥሪ ሲደረግልኝ እጅግ በጣም ነው ደስ ያለኝ የማሆይ ሙዚቃ በእኔ ህይወት ልዩ ስፍራ አለው። ለምሳሌ እኔ የአራት ዓመት ተኩል ልጅ አለኝ እና እሱን ስወልድ ምጥ ላይ ሆኜ የእሳቸውን ሙዚቃ ብቻ ነበረ ማዳመጥ የምችለው። ለእርሳቸው ሙዚቃ ያለኝ ፍቅር ጥልቅ ነው ልልህ ነው። እንደምታውቀው የማሆይ ቤተሰቦች የፋውንዴሽኑ አባላት ናቸው እና እነሱ ናቸው የማሆይን ስራ እንድጫወት የጋበዙኝ። ብዙ ሰው እማሆይን የሚያውቃቸው በፒያኖ ሙዚቃቸው ብቻ ነው። ግን እኔ ከተጫወትኳቸው ስራዎቻቸውም ሌላ በብዙ ቋንቋዎች በግጥም በመቶዎች የሚቆጠሩ ዜማዎች ደርሰዋል። በጀርመንኛ፣ በጣሊያንኛ የደረሷቸው ሙዚቃዎች አሉ። እጅግ ምጡቅ አእምሮ የነበራቸው ሰው ናቸው። እጅግ በጣም And so I had the pleasure of listening to many of these compositions Choosing the ones that I wanted to sing live for the celebration and then I arranged those እና ከዜማዎቻቸው ውስጥ ብዙዎቹን ስራዎቻቸውን እያዳመጥኩ የትኞቹን እንደምጫወት ለመምረጥ እድሉ ነበረኝ። ከዚያም የመረጥኳቸውን አራቱን ሙዚቃዎች ከጊታርና ከፒያኖ መሳሪያ ተጫዋቾች ጋር ሆነን ሰራ ናቸው። እማሆይ በዚህ አመት ነው ያረፉት በ99 ዓመታቸው። የመቶኛ ዓመት ልደታቸው መታሰቢያ ላይ ተጫወትኳቸው። የመቶ ዓመት ልደታቸው የተዘከረበት ክብረ በዓል ነበር። ይህን እድል ማግኘት ለእኔ ልዩ ነበር። ስራውን በሚመለከት የተሰጠን መመሪያም የማሆይን ስራዎች ወስዳችሁ በመረጣችሁት የሙዚቃ አጨዋወት መጫወት ትችላላችሁ ነበር የተባል ነው። እናም በውስጡ የጃዝ የረቂቅ እና የኢትዮጵያ ሙዚቃ ስልቶች አሉት። ሌትስ ቶክ አባውት ዩር ፐርሰናል ሚዚካል ኢንፍሉወንሲስ መክሌት በሙዚቃ ህይወትሽ ልዩ መነቃቃት ፈጥረውብኛል። ስለምታያቸው በስራሽ ትልቅ ስፍራ ስላላቸው ነገሮች እንነጋገር። ኢትዮጵያ ተወለድሽ በልጅነት ሽም ወዲህ ወደ ዩናይት ስቴትስ መጥተሽ አደግሽ። የሙዚቃ ስራዎችሽ የተለያዩ የሙዚቃ ቀለሞች ውህድና መልከ ብዙ ተደርገው ነው የሚታዩት። ካደግሽበት የአሜሪካ ሙዚቃ እንደ ጃዝ፣ ከወላጆችሽ ባህል የኢትዮጵያን ሙዚቃ እንዲሁም ፎልክሎር የሚባሉትን የመሳሰሉትን ይጨምራሉ የሙዚቃ ሥራዎችሽ አንቺም ስለዚያ ብዙ ጊዜ ስትናገሪም ትደመጫለሽ። ለመሆኑ እነኚህ የተለያየ የባህል መሰረት ያላቸው የሙዚቃ አይነቶች እንዴት በአንቺ የሙዚቃ ፈጠራ ስራ ውስጥ ብቅ ማለት እንደጀመሩ እንዴትስ የራስሽ እንዳደረግሻቸው ከዚህ የደረስሽበትን ጎዳና ጨምረሽ ብታጫውችን። አዎ እንደምታውቀው፣ ለማናቸውም የሙዚቃ ሰው ድምፃዊ የራሱ የሆነ ድምፁን ማግኘት በጣም ጊዜ የሚወስድ ነገር ነው። የራሴ ብለህ እስከምትይዘው ድረስ ጊዜ ይወስዳል ማለቴ ነው። የመጀመሪያ አልበሜ የጃዝም የሀገረሰብም የኢትዮጵያ ሙዚቃም ስልቶች ድብልቅ ስራ ነው። ከዚያ በኋላ እንደ ድምፃዊ እያደግኩ ሲሄድ ጥልቅ ወደ ሆነው ፔንታቶኒክ ስኬል በሚባለው ባለ አምስት ክሩ የኢትዮጵያ ሙዚቃዎች ቅኝት መሳብ ጀመርኩ ወደ ኢትዮጵያ ሙዚቃ ስልት It's been, you know, album by album, you have grown as a composer and arranger. I think for me, the big turning point in my own songwriting was when I was touring with the Nile Project. ከአልበሞቼ ጋር እያደገ የመጣ ነገር ነው። እንደ ሙዚቃ ቀማሪና አቀናባሪ እያደግኩ መጥቻለሁ እንደሚመስለኝ። እንደ ሙዚቃ ደራሲ ትልቅ መርታ ያደረግኩት እንደ አውሮፓውያን በ2011 ዓ ም ካቋቋም ነው ናይል ፕሮጀክት ጋር በተዘዋወርኩበት ጊዜ ነው በ2013 14 15። በተለያዩ ቦታዎች ተዘዋውረን የሙዚቃ ትርኢት አሳይተናል። ለእኔ ትልቅ ተጽዕኖ ያሳደረብኝ ጉዞ ነበረ። በእኛ የሙዚቃ ትርኢት ጉዞዎች ብዙ የኢትዮጵያ የባህል ሙዚቃ ዘፋኞች አብረውን ተጉዘዋል። ብዙ ወራት ነበር እዛ የማሳልፈው እና በየሆቴሉ የእንግዳ መቀበያ ሰብሰብ ብንልና ትርጉም ያላቸው ዜማና ግጥሞችን አብረን እንጫወት ነበር። በቃ በሙዚቃዎቹ በጣም እንመሰጥ ነበር። እና ይህንን የውይይት መድረክ የጀመርኩት በብዙ ምክንያት ነው ልልህ ነው። ጆሮአችንን ከፍተን በደንብ ማዳመጥ ብንለማመድ፣ አጠገባችን ካሉት ጋር በይበልጥ በሐሳብ እንገናኛለን። አእምሮአችንም ፈታ ብሎ ከአካባቢያችን ጋር ይበልጥ ያስተሳሰረናል ብዬ አስባለሁ። As a singer songwriter, people often ask me about my influences, or as I like to call them, my sonic lineages. And I could easily tell you that I was shaped by the jazz and hip hop that I grew up with, by the Ethiopian heritage of my ancestors, or by the 1980s pop on my childhood radio stations. But beyond genre, there is another question How do the sounds we hear every day influence the music that we make? ቴድ ቶክ በተሰኘው ታዋቂ መድረክ ስለ ድምፅ፣ ስለተፈጥሮና ስለ ሙዚቃ ያሰማችሁና በስፋትም የተደመጠላት ንግግሯ ነው። እስኪያሁን ደግሞ ወደዚያ ንግግርሽ ውስጂን አልኳት ን ው To Let's rewind a few day. years to 2015, to your very impressive talk at the TED stage. በታሪክ ጥቂት ዓመታት ወደ ኋላ እና ጥንጥንና በ2015 የዘመን አቆጣጠሩ በአውሮፓውያኑ ነው። ስለተፈጥሮ ስለ ቋንቋ የጸጥታ ወይም የዝምታ ድምፆች ታነሳሻለሽ። ታዳሚዎችሽን 1500 ዓመታት ወደ ጥንታዊቱ ኢትዮጵያ በታሪክ አጓጉዞሽም የኢትዮጵያ ሙዚቃ ቅኝት አባት መሆኑ ስለሚታመነው ቅዱስ ያሬድ ወደሚነገረውና አገር በቀል የሙዚቃ ቅኝት ስርዓት በሚል ስያሜ ስለጠራሹ ታብራሪያለሽ። እስኪ ስለ ንግግርሽ ጠቅላላ ይዘት በተለይም ደግሞ ያን ንግግር የመከታተል እድል ላላገኙ አድማጮች በጥቂቱ ብታጫውጪ። እንደ አውሮፓዊ ዘመን አቆጣጠር በ2015 ነበረ ያንን ንግግር ያደረግኩት። ርዕሱም አንኤክስፔክትድ ቢቲ ኦፍ ኤቭሪደ ሳውንድስ በየዕለቱ የምንሰማቸው ድምፆች ውበት የሚል ነበረ። ሐሳቡም ዓለማችን ሙዚቃዊ ህልውና የተላበሰች ነች። ስራዬ ብለን ካደመጥናት ተፈጥሮ ሙዚቃም ቋንቋም አላት። በጸጥታ ውስጥም አይናችንን ከድነን በዙሪያችን ያለውን ዓለም ብናዳምጠው ትርጉም ባለው ዜማና ምትህብር ያነጋግረናል። ሁሌም ሙዚቃ ውስጥ ነው ያለነው ለማለት ነው። ይህን ንግግር ላደርግ ያሰብኩትም በብዙ ምክንያት ነው። ጆሮአችንን ከፍተን አካባቢያችንን ካዳመጥነው በዙሪያችን ካለው ጋር በአንዳች መላ ያገናኘናል፣ አእምሯችንን ያረጋጋዋል ለማለት ነው። እኔ ዘፈኖቼን ስደርስ እሱን ነው ማደርገው። ሌላው የቴድቶክ ንግግሬ ዓላማ ቅዱስ ያሬድ ለሙዚቃ ያበረከተውን ድንቅ በረከትና እጅግ የላቀ ፋይዳ ከዘመናዊው የሙዚቃ ዓለም ጋር ለማስተሳሰር በሚል ነው የዚህ ታላቅ ጥንታዊና ታሪካዊ ሰው ገድል በአሜሪካ ሙዚቃ እንደ ፋና ወጊ ከሚታየው ከጃን ኬጅ ታሪክ ጋር አብሮ መነሳት እንደሚችል ለማሳየት ብዬ ነው። ሁለቱ ለየብቻቸው ተነጣጥለው የሚታዩ ሳይሆኑ ይልቁንም የሙሉ ሁለንተናችን አካል ናቸው ለማለት። ሌላው ደግሞ እኔ ዓለምን የማይበትን መንገድ ለሌሎች ለማጋራት እፈልግ ነበር። ዓለምን የማዳምጣት ሙዚቃዎቼን የምደርሰው እንዲህ መሆኑን ለማሳየት እነኚህ ለእኔ በጣም አስፈላጊ ከመሆናቸውም ሌላ ትልቅ ቁም ነገር አላቸው ብዬ ቦታ ከምሰጣቸው ነገሮች ውስጥ መሆናቸውን ለማሳየት የሞከርኩበት ንግግር ነው። ታይሚንግ all that and more. On Hit Parade from Slate, host Chris Malanfi tells tales from a half century of chart history. እስኪ አሁን ደግሞ ማርሽን ቀይርና ስለ ፖድካስት ስራሽ እንወያይ። ሙቭመንት ከመክሊት ሀደሮ ጋር ይሰኛል። ሙዚቃና ስደት በሜለን ፋውንዴሽን የተደገፈና ፒ አር ኤክስ በተባለው የማህበረሰብ ፕሮግራሞች አቅራቢ ድርጅት አማካኝነትም ይሰራጫል። ዓለም አቀፍ ፍልሰትንና ተዛማች ርዕሶችን ይዳስሳል። podcast, Yeah, you know, I always like to bring people together to tell big stories, you know, and I think of my music as it comes from my experience of migration, you know, coming from Ethiopia, growing up in both Brooklyn and living in San Francisco for almost 20 years. አዎ እኔ እንግዲህ ሰዎች ሰብሰብ ብለው ታሪክ እያነሱ እንዲጨዋወቱ አንዱ ለሌላው የራሱን ታሪክ እንዲያካፍል ማድረግ ደስ ይለኛል። የኔንም ሙዚቃ የማየው ፍልሰት የወለደው አድርጌ ነው። ከኢትዮጵያ መጣው፣ ብሩክሊን ኖርኩ፣ ከዚያም ሳን ፍራንሲስኮ ይኸው ለሀያ ዓመታት እየኖርኩ ነው። ታዲያ በዙሪያ ያሉ ሌሎችንም ሙዚቀኞች ስመለከት አንዱ የሂፕ ሆፕ ሌላው የጃዝ ሙዚቃ ሌላው ደግሞ ኤሌክትሮኒክ ሙዚቃ ባለሙያ ሊሆን ይችላል። ይሁን እንጂ መሰረቱ ተመሳሳይነት ካለው ከየግላቸው የፍልሰተ ተሞክሮ የሚቀዳ ሙዚቃ ነው የሚሰሩት። አንዱ ከካምቦዲያ፣ ሌላው ከኢትዮጵያ፣ ከህንድ ወይም ከኤኳዶር ሊሆን ይችላል፣ ነገር ግን የሚያስተሳስራቸው አንዳች ነገር አለ። በስደት የመጡ ሰዎች ማህበረሰቦች የሚመነጩት ሙዚቃዎች ግሩም የፈጠራ ችሎታ የታከለበት So, we put together a podcast, and I interview immigrant, migrant, and refugee musicians. It's not just in the United States, so, we focus on the U.S., and it's part music discovery show, and it's part exploration of a big issue, which is immigration and migration. እናም የፖድካስት ስርጭቱን ከፈትን። ከዚያም ከስደተኛ ከፍልሰተኛ ማህበረሰብ የሆኑ የሙዚቃ ሰዎችን ቃለ መጠይቅ ማድረግ ጀመርኩ። ዩናይትድ ስቴትስ ያሉትን ብቻም አይደለም። በአንድ በኩል ስለ ሙዚቃ ሥራዎቻቸው ለማወቅ ነው፣ በሌላ በኩል ደግሞ ትልቁ ጉዳይ ላይ ነው የሚያተኩረው፣ እሱም የኢሚግሬሽንና የፍልሰት ጉዳይ ነው። አሁን የፕሮግራማችንን የመጀመሪያውን ዙር እያጠናቀቅን ነው። ሁለተኛው ዙር ደግሞ ሚያዚያ ላይ ይጀምራል። ዘ ወርልድ የተሰኘ ፕሮግራምም በየወሩ እናቀርባለን። ይህ ፕሮግራም በዩናይትድ ስቴትስ ውስጥ ባሉ በ300 የራዲዮ ጣቢያዎች ለ2 ሚሊዮን ተኩል አድማጮች ይሰራጫል። ትውልደ ኢትዮጵያዊ ነሽ፣ በተለያዩ አካባቢዎችም ኖረሻል። የባህልሽ መሰረት በሙዚቃና በስደተኞች መብት ተሟጋችነት ስራዎች ላይ ምን አይነት ተጽዕኖ አሳድሯል ትያለሽ? አሁን እንደ ሙዚቀኛ ምንጊዜም ቢሆን የመነቃቃቴ ምንጭ ኢትዮጵያ እንደሆነች ነው የሚሰማኝ። አዲስ አልበም እንደማወጣ ገልጫለሁ። አንዳንዶቹን ባህላዊ ዘፈኖች በአዲስ መልክ የተቀናበሩ አድርጌ ሰርቻቸዋለሁ። ለእኔ ባህላዊ ዘፈኖች በጣም ግሩም ናቸው። ለምሳሌ ከመከመን ስጫወት ቪዲዮ ኢትዮጵያ ውስጥ በጣም ተወዶ ነበር እና እሱን ዘፈን በዘፈንኩ ቁጥር እሱን የዘፈኑት ድምፃውያን ሁሉ ያላቸው ጥልቅ ችሎታ ይሰማኛል። የእነሱ ትልቅ ችሎታም በዘፈኑ ውስጥ ይፈልቃል። በመጀመሪያ አልበሜ ላይ አባይ ማዶን በእኔ መንገድ ተጫውቸዋለሁ። አባይ ማዶ በጣም የምወደው ዘፈን ነው። አባይ ማዶን መክሊት በመጀመሪያው አልበም ላይ እንደተጫወተችው ነበር ያደመጥ ነው። ወደ ውጋችን ልመልሳችሁ። ለሕይወትና ለስራ ለሁለቱ የምንሰጠውን ጊዜ የምታመጣጥኚው፣ በተለይም ደግሞ እንደ ድምፃዊ፣ የሙዚቃ ደራሲ እንዲሁም እንደ ፖድካስት አሰናጅ በእነዚህ የተለያዩ ሥራዎች ውስጥ ከምታደርጊው ተሳትፎ አንጻር እንዴት ነው የሕይወት ሚዛንሽን ለመጠበቅ የምትሞክሪው በሚል ላነሳውላት ጥያቄም እናት መሆኔን አትርሳ ስትላከለች Don't forget a mama. <laughs> Don't forget being a mama. That's in there too. <laughs> <laughs> That's a big part too. Yes. Aun sum zilay midamartlek srano. Nas hinetlay yuminaj chlamadasus ya gatamushfatanachalu nas inditno ymtu wachace alquat. You know, of course, there, there's challenges. I think you know it's very different parts of your mind that you know when I'm when I'm working with the Immigration Policy Lab. It's a very different part of my mind than when I'm on stage trying to access, you know, the deepest part of my voice as a singer. ፈተናዎች አሉ። አእምሮዬ እንደ ጉዳዩ ምንነት በተለያየ መንገድ ነው የሚሰራው። ለምሳሌ በኢሚግሬሽን ፖሊሲ ጉዳይ በማተኩርበት ጊዜ የማስብበት መንገድ መድረክ ላይ ሙዚቃ ውስጥ ጥልቅ ብዬ ለመግባት ከምጠቀምበት ይለያል። ያንን ሚዛን እየጠበቁ መሄዱ ነው እንዳልከው ትልቁ ፈተና። ሳስበው ባለፉት ጥቂት ዓመታት በኮቪድ ወረርሽኝ ጊዜ ሙዚቃ መስራት ሳንችል ነው የቆየ ነው። በመሆኑም በመብት ተሟጋችነቱ ስራችን በይበልጥ ለመግፋት የቻልንበት አጋጣሚ ነበር። በስራሽ በስራሽና በአመለካከትሽ ላይ አንዳንድ ጉልህ ተጽዕኖ አላቸው የምታያቸው የሙዚቃ ሰዎች እነማን ናቸው? በስደተኞች መብት ሙግት ተሳትፎሽስ ላልኳት ስትመልስ በርካቶች መሆናቸውን ጠቅሳ በተለየ ስሜት ለምትጫወተው የኢትዮ ጃዝ የሙዚቃ ስልት የስልቱን ፈጣሪ የእውቁን የሙዚቃ ሰው ሙላቱ አስታጥቄ ሚና በማስቀደም ታስረዳኝ ያዘች። ያ ዩ ኖው አይ ሚን ደፊኒትሊ ሙላቱ አስታጥቄ በትክክል የኢትዮ ጃዝ ሙዚቃ አባት። ሙላቱ አስታጥቄ ትልቅ አርአያ ነው። ምክንያቱም ለኢትዮ ጃዝ ሙዚቃ አስተዋጽኦ እንዳበረከት አነቃቅቶኛል እና ኢትዮጵያ ሄጄ ከሱ ጋር ያደረግኳቸው ውይይቶች በዚህ በተያያዝኩት ጎዳና እጅግ በጣም እንድበረታ አድርጎኛል። ኒና ሲሞን፣ ስቲቪ ወንደርን የመሳሰሉ ሰዎችም ጭምር የእሱ ኪ ኦፍ ላይፍ የሚባለው አልበሙ እጅግ በጣም ታላላቅ ከሆኑ አልበሞች ውስጥ አንዱ ነው። ሁለት መቶ የሚሆኑ ዘፈኖች ደርሶ ለአልበሙ የመረጣቸው ግን ሃያውን ብቻ ነው። እንደዚያ አይነቱ ነገር ነው። ያለፈውን የመጨረሻውን አልበሜን አርአያነቱን ተከትዬ በዚያ መንገድ እንድሰራ ያበረታታኝ። ስለ ትብብር ስራዎች ካነሳ ናይቀር ከበርካታ ዓመታት በፊት ከሁለት ኢትዮ አሜሪካውያን ድምፃውያን ገብርኤል ቴድሮስ እና ኤልያስ ፊልሞር ጋር በመሆን ስለሰሩት የትብብር ስራ በጊዜው ኤንፒአር በተባለውና በብሔራዊ ደረጃ የሚሰራጭ ራዲዮ ጣቢያ ላይም ቀርበው ነበር። እስኪ ስለዚያ ደግሞ አጫዎችን ያልከዋት። yeah you know in, in 2012 i think it came out in 2012 now we wrote it in 2011 and we, it came out in 2012 it was an album called earthbound and our name together was copperwire and um, Oh, will forget them but i'll let you know the name we of we and the name it i earthbound and the name we we of the album and the name the, of the የኢትዮጵያንና የአሜሪካን ሂፕሆፕ እንዲሁም ኦፔራ ሙዚቃ ነበር የተለያዩ ገጸ ባህሪያት ይዞ ይበልጡንም አፍሮ ፊውቸሪስቲክ ቅንብር ነው። አፍሮ ፊውቸሪዝም የተባለውን ምሳቤ የአፍሪካን የባህል ውበት ፍልስፍናና ታሪክ አፍሪቃዊ መሠረት ላለው ጥቁር አሜሪካዊ ሕዝብ ከአህጉሩ ውጭ ካለው አፍሪቃዊ ጋር መገናኛ የሚያበጅና መጪውን የረቀቀ ስልጣኔ ሳይንሳዊ ዘይቤ በማላበስ የሚተርቅ ስልት ነው። ብላክ ፓንተር የተባለው ፊልም ከመውጣቱ በፊት ከጊዜው ቀድሞ የተሠራ እንደነበርም መክሊት አስታውሳለች። ወደ ወጋችን ልመልሳችሁ ልመልሳችሁ። መክሊት ዚስ ኢዝ ራዘር ማይ ፐርሰናል ኳስቸን አባውት ዩር ላይፍስ ፊሎሶፊ ኤንድ ዘ ጋይዲንግ ፕሪንሲፕል ዩ አድሄር ቱ። ይሄ ደጋግሜ የማነሳው ምናልባትም የግል የሚባል አይነት ጥያቄ ነው። ከሕይወት ጋር የሚገባ ኮንትራት ተደርጎም ሊወሰድ ይችላል። እስኪ በኑሮች ስለምትከተዩ መርህ ንገርኝ። በምንድን ነው ልትታወሽ የምትፈልጊው? እንግዲህ ወደፊት የምታወስበትን አልከኝ። ማለቴ እሱን እኔ ሳልሆን ሌላ ሰው ቢለው አይሻልም? ስለዚህ በምን እንደምታወስ አንተ ብትነግረኝስ። ለጊዜው እኔ የምሰራውን እየሰራው እቀጥላለሁ። በየዕለቱ ስለምታደርጊያቸው በሌሎች ሕይወት ውስጥ በሙዚቃ ሥራዎችም ይሁን ፖድካስት በምታዘጋጅበት መንገድ፣ በተለይም ስለ ስደት አብዝተሽ ስለምታስቢው የስደተኞች ዕጣ ስቲ በምታከናውኛቸው ነገሮች ውስጥ በሕይወትሽ ቋሚ ነው ስለምትየው አስተሳሰብ፣ ፍልስፍናሽ ንገርኝ። የእኔ አስተዋጽኦ ይሆናል የምለው ዓለም ስደተኞችንና ፍልሰተኞችን በተሻለ ሰብአዊነት ርኅራሄና መረዳት እንዲመለከታቸው እፈልጋለሁ። እነዚህ ሰዎች ለራሳቸውም ለቤተሰባቸውም ለሚወዱት ሁሉ የተቻላቸውን ለማድረግ ነው የሚጥሩት። ስለዚህ ስደተኞችን በሀገራችን ሀብት የሚጠቀሙ ብሎ ማጥላላት ወይም ማጠልሸት ሳይሆን በየቀኑ የሚያልፉበትን ጉዞ ተረድቶ መደገፍ ነው የሚገባው። በእኔ አስተያየት የውጭ ሀገር ሰዎች ፍልሰተኞች፣ እና ስደተኞች ላሉበት ኅብረተሰብ ብዙ አስተዋጽኦ ነው የሚያበረክቱት። ማህበረሰቦችን የሚጠቅሙ አዳዲስ ነገሮችን ይፈጥራል። እንግዲህ እኔም የያዝኩት ጥረት ይኸው እንዲመዘገብ፣ እንዲነገር፣ በሀገር ደረጃም ውይይት እንዲደረግበት ትንሽ አስተዋጽኦ ባበረክት በሚል ነው የማደርገው። መክሊት፣ ለነበረን ግሩም ቆይታ ላካፈልሽን ቁም ነገሮች በእጅጉ አመሰግናለሁ። ቴንኪዩ፣ በጣም አመሰግናለሁ። እኔም በጣም አመሰግናለሁ።